የአሜሪካ ድምጽ ነው። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ህዳር 10 2017 ዓ ም ዝግጅታችን ጀመረ። በመርካቶ ገበያ ትናንትና የጀመረው ሱቅ የመዝጋት አድማ ዛሬም ቀጥሏል። ና ሱቆች መዘጋት ጀምሩ የተወሰኑ ሰዎች ሱቋቸውን መዝጋት ጀመሩ። በዚህ ሳምንት ደግሞ ስፔሻሊ ከትናንት ጀምሮ ፎርማሊ ሱቆች ተጠቅያም የሆነበት ምክንያት አንደኛው ደረሰኝ ቁረጡ አትቁረጡ ነው እና አብዛኛው ደግሞ ደረሰኝ የማይቆረጥበት ደረሰኝ በአብዛኛው እቃ በደረሰኝም ስለማይገዛ ነው እና ሁለተኛ ነገር ደግሞ ስቶክ ላይ ያለህ እቃ ደረሰኝ ስለሚጠየቅ ነው። ከላይ እቃ ቢገኝ ደረሰኝ ትጠየቃለህ። እነዚህ እነዚህ ነገሮች ያው ነጋዴውን ትንሽ አወዛግቦታል። እንደሰማችሁት ያነጋገርናቸው የመርካቶ ነጋዴዎች ናቸው። የምሽቱ አብይ ርዕስ በዚህ ዙሪያ የሚያተኩር ይሆናል። ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎችና ዘገባዎችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን የተከበራችሁ አድማጮች ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ በኢትዮጵያን ሰዓት አቆጣጠር እስከ ምሽቱ አራት ሰዓት ድረስ የሚተላለፈው መስተናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ደግሞ ስርጭቱን በማቀናበር አብሮኛለ አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩኝ ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን ሰላም ጤና ስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶችን፣ በሶማሊላንድ ፕሬዚዳንታዊ ምርጫ የተቃዋሚ ፓርቲ መሪ አሸነፉ፣ የዩናይትድ ስቴትስ ለዩክሬን የምትሰጠውን እርዳታ መጠን ስታሳድግ ጂ20 ቡድን ውስጥ ልዩነቶች መታየታቸው ተዘገበ፣ ሆንግ ኮንግ ፍጹም አይነተኛ በተባለ እርምጃ የዲሞክራሲ አቀንቃኞችን ዘብጥያ ወረደች፣ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ዩናይትድ ስቴትስ ለዩክሬን በምትሰጠው እርዳታ መጠን ስታሳድግ ጂ ሀያ ቡድን ውስጥ ግን ልዩነቶች መታየታቸው ተዘግቧል። የፕሬዝዳንት ጆ ባይደን የስልጣን ዘመን ሊያበቃ በቀረው የሁለት ወራት እድሜ ውስጥ አስተዳደራቸው ዩክሬን የሩሲያን ወረራ ለመከላከል ለያዘችው ጥረት የሚሰጠውን የገንዘብ የወታደራዊና የዲፕሎማሲያዊ ድጋፎች አሳድጓል። ሀያ የዓለም ሀገራት የተካተቱበት የጂ ሀያ የመሪዎች ጉባኤ እየተስተናገደ ባለባት የብራዚሏዊ ባህር ዳርቻ ከተማ ሪዮ ዲ ጄኔሮ የዩናይት ስቴትስ ባለስልጣናት ለዩክሬን የሚሰጠውን ድጋፍ አስመልክቶ ብርቱ ግፊት ሲያደርጉ ቆይተዋል ሲሉ የዩናይት ስቴትሱ የብሔራዊ ደህንነት ጉዳዮች ምክትል አማካሪ ጃን ፊነር በትላንትናው ዕለት ለአሜሪካ ድምጽ በሰጡት መግለጫ አስታውቀዋል። ሩሲያ ባለፈው ሳምንት መገባደጃ በዩክሬን የፈጸመችውን የአየር ድብደባ ተከትሎ ምዕራባውያን ዲፕሎማቶች በሞስኮ ላይ ጠንካራ ትችት እንዲሰነዘር ግፊት እያደረጉ ነው። የሰሞኑም የሩሲያ አየር ጥቃት ለወራት ከታዩት ሁሉ ግዙፉ ነው ተብለዋል። ባለስልጣናቱ አክለውም የሩሲያ ጦር ጥቃት ማየል ከአውሮፓ የሚሻገር ያለመረጋጋት ተጽዕኖ ሊያስከትል እንደሚችል አስጠንቅቀዋል። በሩሲያዋ የከርከስ ግዛት በዩክሬን ኃይሎች የተቆጣጠሯቸው አካባቢዎች እንዲለቀቁ በታለመ ጥረት ቁጥራቸው ከአስር ሺህ በላይ የሚሆኑ የሰሜን ኮሪያ ወታደሮች ሞስኮ መግባታቸውን የዩናይት ስቴትስ እና ዩክሬን በወሩ መጀመሪያ ላይ ማስታወቃቸው አይዘነጋም። ይበ እንዲህ እንዳለ የመጨረሻው የመሪዎቹ የጋራ መግለጫ ዩናይትድ ስቴትስ ግፊት ያደረገችበትን አገላለጽ አላካተተም። ሩሲያ የወሰደችውን እርምጃ ሳያወግዝም ዩክሬን ውስጥ እየተካሄደ ባለው ጦርነት ሳቢያ በሰው ልጆች ላይ በሚደርሰው ስቃይ ና በዓለም አቀፍ ኢኮኖሚ ላይ ባስከተለው አሉታዊ ተጽዕኖ ላይ ትኩረት ማድረግ መርጧል። የመካከለኛውን ምስራቅ ጦርነት አስመልክቶ በጋዛ ና በሊባኖስ የተኩስ አቁም እንዲደረስ ና እስራኤል ና ፍልስጤም ነጻ ሀገር ሆነው በሰላም የሚኖሩበት የሁለቱ አገሮች መፍትሄ የተባለው ይሳካ ዘንድ የሚያስፈልገውን ቁርጠኝነት ጠይቋል። የእስራኤልን ራስን የመከላከል መብት በተመለከተ ግን ያለው የለም። ፋይነር አክለውም በቡድኑ ከታቀፉት አገሮች ስብጥር አንጻር ዓለም አቀፍ ግጭቶችን አስመልክቶ ሁሉም የሚስማሙበት ሀሳብ መቅረጽ ቀላል ያለ መሆኑን አምነዋል። እንዲህ እንዳለ ለኪቭ የሚሰጠውን ወታደራዊ እርዳታ ያሳደገችው ዩናይትድ ስቴትስ ዩክሬን አሜሪካ ሰራሹን የረዥም ርቀት ሚሳይል በሩሲያ ድንበር ውስጥ ያሉ ዒላማዎችን ለመምታት እንድት እንድትጠቀምበት ፍቃድ መስጠቷን ስማቸው እንዳይጠቀስ የፈለጉ ባለስልጣናትን ጠቅሰው የተለያዩ መገናኛ ብዙሃን ዘግበዋል። ጂ20 በአብዛኛው ተመሳሳይ እይታ የሚጋሩት የሰባቱ ዓለም ባለጸጋ ሀገሮች ካሉበት ጂ7 በተጨማሪ ሩሲያን ቻይናን እንዲሁም በደቡቡ የዓለም ንፍቀ ክበብ የሚገኙትን አንዳንድ በማደግ ላይ ያሉ ሀገራትን ያካትታል። በሶማሊላንድ ፕሬዝዳንታዊ ምርጫ የተቃዋሚው ፓርቲ መሪ አሸንፈዋል። በሶማሊላንድ ባለፈው ሳምንት በተካሄደው ፕሬዝዳንታዊ ምርጫ የተቃዋሚው ፓርቲ መሪ መሐመድ አብዱላሂ ኢሮ ፕሬዝዳንት ሙሴ ቢሂ አብዲን ማሸነፋቸውን የምርጫ ኮሚሽኑ ዛሬ አስታውቋል። ገለልተኛ ታዛቢዎች ምርጫውን ሰላማዊ ሲሉ ገልጸውታል የብሔራዊ ፓርቲው የዋዳኒ ፕሬዚዳንት እጩ አብዱራህማን መሐመድ አብዱላሂ ኢሮ ስልሳ ሶስት ነጥብ ዘጠና ሁለት በመቶውን የመራጭ ድምፅ ያገኙ ሲሆን ፕሬዚዳንት ቢሂ ሰላሳ አራት ነጥብ ነጥብ ሰማኒያ አንድ ከመቶ ሶስተኛው እጩ ዜሮ ነጥብ ሰባት አራት ከመቶ ማግኘታቸውን የሶማሊላንድ ብሔራዊ ምርጫ ኮሚሽን ሊቀመንበር ሙሴ ሐሰን ዩሱፍ ሀርጌሳ ላይ ይፋ አድርገዋል የስልሳ ዘጠኝ ዓመቱ ኢሮ ለአምስት ዓመታት የሶማሊላንድን ሊመሩ በአውሮፓውያኑ የቀን አቆጣጠር ታህሳስ 13 ቀን ቃለ መሐላ ላይ ይፈጽማሉ። ሶማሊያ የዩናይት ስቴትስ ኤምባሲም ጭምር በበኩላቸው ምርጫውን አስመልክቶ ለሶማሊላንድና ህዝብ ለተመራጩ ፕሬዚዳንትም እንኳን ደስ ያላቸው በማለት መልእክት አስተላልፈዋል። ኤምባሲው በኤክስ ገጹ ባወጣው ጽሁፍ የሶማሊላንድ አስደናቂ የምርጫዎችና ና የሰላማዊ ስልጣን ሽግግር ተሞክሮ ለቀጠናው ብቻ ሳይሆን አልፎም አርአያ የሚሆን ነው ብሎታል። ተመልካቾቻችን በሶማሊላንዱ ምርጫ ላይ የተጠናከረ ዝርዝር ዘገባ በመጽሄቱ ክፍለ ጊዜ ይቀርባል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። ከፊሊፒንስ ጋር ያላቸው ጥምረት ከአስተዳደሮችን መለዋወጥ እንደሚሻገር የዩናይት ስቴትሱ የመከላከያ አዛዥ ተናገሩ። የዩናይት ስቴትስ መከላከያ ሚኒስትር ሎይድ ኦስቲን ቻይና በፊሊፒንስ ላይ የወሰደችውንና አደገኛ ያሉትን ድርጊት ታውግዘው በአወዛጋቢው የደቡብ ቻይና ባህር የፊሊፒን ኃይሎች ጥቃት ቢደርስባቸው ዩናይት ስቴትስ ከሀገራቸው ጋር ወታደራዊ የትብብር ስምምነት ያላትን ማኒላን ትከላከላለች ሲሉ ቀደም ሲል ያሰሙትን ማስጠንቀቂያ አጽንኦት ሰጥተው ደግመዋል። አዲሱን የ አምስት መቶ ሚሊዮን ዶላር ወታደራዊ እገዛ ጨምሮ አገራቸው ለፊሊፒንስ የምትሰጠው ጠንካራ ወታደራዊ ድጋፍ በፕሬዚዳንት ዶናልድ ትራምፕ አስተዳደርም ይቀጥል እንደሆን ኦስቲን በፊሊፒንሷ ፓላዋ ግዛት በስራ ጉብኝት ላይ ሳሉ የቀረበላቸውን ጥያቄ የሚቀጥለውን አስተዳደር እርምጃ መገመት እንደማይችሉ ተናግረው ሆኖም በሁለቱ ሀገሮች መካከል ያለው ጠንካራ ጥምረት በሀገሮች ውስጥ የሚደረጉትን አስተዳደሮች መለዋወጥ ይሻገራል የሚለውን እምነታቸውን ገልጠዋል። ሆንግ ኮንግ ፍጹም አይነተኛ በተባለ እርምጃ የዲሞክራሲ አቀንቃኞችን ዘብጥ እያወርዳለች። የሆንግ ኮንግ ከፍተኛ ፍርድ ቤት በመንግስት ግልበጣ የሆን እጅላቸውን 45 አርባ አምስት አፍቃሪ ዲሞክራሲ እስከ አስር አመት የሚደርስ የስራ ቅጣት ፈርዶባቸዋል። ቤጂንግ የደነገገችውን ቅጣት የሚበይን ህግ ተከትሎ በሆንግ ኮንግ ከአሁን ቀደም ከታዩት ሁሉ ግዙፉ መሆኑ የተነገረለት ሂደት መቋጫ ተደርጎም ታይተዋል። በዛሬው ዕለት የተሰጠው የፍርድ ውሳኔም በዓለም ዙሪያ ካሉ በርካታ ሀገራት ሰፊው ውግዘት ቀስቅሷል። ዩናይትድ ስቴትስ፣ ብሪታንያና የተባበሩት መንግስታት ድርጅት የቻይናና የራስ ገዝ አስተዳደር ባለስልጣናት የፖለቲካ አላማ ለማስፈጸም በታለመ እርምጃ በሆንግ ኮንግ ዜጎች ላይ የያዙትን የማዋከብ ስራ እንዲያቆሙ ሲሉም አሳስበዋል። ተከሳሾቹ እንደ አውሮፓውያን የዘመን አቆጣጠር በ2020 ለህግ መወሰኛው ምክር ቤት ምርጫ የሚወዳደሩ ተቃዋሚ እጩዎችን ለመምረጥ በተካሄደ ይፋ ባልሆነ ቅድመ ምርጫ በመሳተፋቸው በምክር ቤቱ አብላጫ መቀመጫ በመያዝና የመንግስቱን በጀት በማገድ የከተማይቱን መሪ ስልጣን እንዲለቁ ለማስገደድ የልዩ አስተዳደሩንም መንግስት ስልጣን በኃይል ለማሽመድመድ አቅደዋል በሚል ነው የተወነጀሉት። በመጨረሻም በኳታር መራጮች ምክር ቤት አባላት በህዝብ ድምፅ እንዲመረጡ የሚያደርገውን አሰራር እንዲቀር ወሰኑ። ኳታራውያኑ መራጮች የአገሪቱን ህግ አውጪ ምክር ቤት አባላት ለመምረጥ የሚያስችላቸውን መብት ለሚያሳጣ ውሳኔ ድምፅ በመስጠት በአምባገነናዊ አመራር በሚታወቀው ቀጠና አጭር ጊዜ የዘለቀውን የዲሞክራሲ ሙከራ እድሜ እንዲያጥር አድርገዋል። መራጮች በተመሳሳይ ድምጽ የባህረ ሰላጤቱ አገር ከታሊባን እስከ ሀማስ እስከ እስራኤል የተለያዩ ሀገሮችን ባሳተፉ የሰላም ድርድሮች የምትጫወተው ዓለም አቀፍ የሸምጋይነት ሚና በህገ መንግስት ውስጥ እንዲታቀፍ ድምጻቸውን ሰጥተዋል። በያዝነው ወር መጀመሪያ ላይ በተካሄደው ህዝበ ውሳኔ መራጮች ቀደም ሲል በተደረገ የማሻሻያ ለውጥ ከሀገሪቱ የህግ አውጪ ምክር ቤት ሁለት ሶስተኛውን መቀመጫ በህዝብ ድምጽ እንዲመረጥ የሚያስችለውን ህግ የሻረ ህገ መንግስታዊ ማሻሻያ ነው ያጸደቁት የኳታር ዜና አገልግሎት እንደዘገበውም ከዘጠና በመቶ በላይ የሚሆኑት መራጮች ለውጡን ደግፈዋል በተደረገውም ለውጥ መሠረት የአገሪቱን ፖሊሲዎችና በጀቶች የሚያጸድቁት ሁሉም የምክር ቤት አባላት በአገረ ገዢ ወይም በአሚሩ ነው የሚሾሙት ሆኖም በመከላከያ የምጣኔ ሀብት ወይም ኢንቨስትመንት ፖሊሲዎች ላይ የመወሰን ድምፅ አይኖራቸውም አሚሩ ሼክ ታሚም ቢን ሐማድ አልታኒ በኤክስ ላይ ባሰፈሩት አስተያየት በውጤቱ መደስታቸውን አመልክተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰን አሉላ ከበደን እናመሰግናለን። የምሽቱን መሰናዶ በመምራት እኔ ኤደን ገረመው ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከአቀናባሪያችን ንጉሱ ታምሬና ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ እዘልቃለሁ። እናንተም አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ ለምሽቱ ወደ ያያዝነው አብይ ርዕስ እንሻገራለን። በመርካቶ ገበያ ትላንትና የተጀመረው ሱቅ የመዝጋት አድማ ዛሬም ቀጥሏል። መንግሥት እያካሄደ ባለው የደረሰኝ ቁጥጥርና ቅጣት ምክንያት ነጋዴዎች ከትላንትናው ጀምሮ መደብሮቻቸውን በመዝጋት አድማ ላይ መሆናቸውን የሱቅ ባለንብረቶች ተናግረዋል። ከአድማው በተጨማሪም ከመጋዘን እቃ የማሸሽ ተግባር መኖሩንም የገለጹት ነጋዴዎቹ በዚህ ምክንያት ገበያ መቀዛቀዙንም ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አበቤ በበኩላቸው ቁጥጥሩ የተጀመረው በርካታ ህገወጥ አሰራሮች ስላሉ ነው ያሉ ሲሆን ዛሬ በተካሄደው የከተማ ምክር ቤት መደበኛ ስብሰባ ላይ ተናግሯል። ኬኔዲ ዋተ ዘገባለሁ። የአዲስ አበባ ከተማ አስተዳደር በመርካቶ እያካሄደ ነው የተባለውን የደረሰኝ ቁጥጥርና ከዚሁ ጋር በተገናኘ የሚወሰን ቅጣትን ተከትሎ በመዲናዋ ትልቁ የገበያ ስፍራ በንግድ ስራ ላይ የተሰማሩ በርካታ ነጋዴዎች ከትናንት ህዳር ዘጠኝ ቀን ጀምሮ መደብሮቻቸውን በመዝጋት አድማ እያደረጉ ይገኛሉ። በተለይ ከውጭ የሚገቡ ሸቀጦች የሚገኙባቸው የገበያው ስፍራዎች ከትናንት ጀምሮ ዝግ መሆናቸውን አስተያየታቸውን የሰጡን ነጋዴዎች ተናግረዋል። ለሱቅ መዝጋት አድማው ምክንያት የሆነው የከተማ አስተዳደሩ ንግድ ቢሮ ያሰማራቸው ባለሙያዎች ግብይት ለሚፈጸምባቸው ሸቀጦች በትክክለኛ ዋጋ ደረሰኝ መቆረጡን ከመከታተል በተጨማሪ በመደብሮችና በመጋዘኖች ላሉ ሸቀጦችም ደረሰኝ በመጠየቃቸው እንደሆነ ስማቸውን እንዳንጠቅስ የጠየቁ ሲሆን የሱቅ ባለ ንብረቶች ተናግረዋል። አስተያየት የሰጡን አንድ ነጋዴ በገበያ ስፍራው በተለያዩ አካላት የሚናፈሱ ያልተረጋገጡ መረጃዎችም ነጋዴዎችን ለስጋት መዳረጋቸውን ገልጸዋል። መጀመሪያ የተነሳው ኢሹ ግብይት በደረሰኝ የሆነ ምል በመንግስት በኩል ስመጣ እና ገና በመንግስት ደረጃ ሩመር ሆኖ ኢንቴሊጀንሲዎች ምናምን ሳይለቀቅ መርካቶ ደግሞ ፓብሊኩ የራሱን ወሬ ገበያ ውስጥ እንትን ተደረገ ኢንጀክት ተደረገ ወሬው ማለት ነው። ምን ወሬ ነው የተለቀቀው? መንግስት መጋዘን ሊፈትሽ ነው፣ ደረሰኝ የሌለው ቃል ወርስ ነው የሚል እንትን ከአስራ አምስት ቀን በፊት ጀምሮ ተነሳ። ሰው እቃውን ማጓጓዝ ጀመረ። ወደ መረባበሽ ሄደ። አንድ ከአስር ቀን በላይ የቆየው ይሄ ጉዳይ ነው። በዚህ ሳምንት ደግሞ ከአርብ ጀምረና ሱቆች መዘጋት ጀመሩ። የተወሰኑ ሰዎች ሱቋቸውን መዝጋት ጀመሩ። በዚህ ሳምንት ደግሞ ስፔሻሊ ከትናንት ጀምሮ ፎርማሊ ሱቆች ተዘጉ። በተለይ በተለምዶ ዱባይ ተራ እነዚህ ኤሌክትሮኒክስ እቃ የሚሸጡ ብሶችን፣ እንደዚህ ቡትኮችን፣ የተለያዩ ነገሮችን ከአስመጪዎች እየወሰዱ ደርዘን ቤቶች ደርዘን የሚሸጡ በደርዘን እየወሰዱ የሚያከፋፍሉ ሞዶች ውስጥ ያሉ ሱቆች በሙሉ እየተቀበሉ የሚሸጡ ስለሆነ ተነጋገሩና ሱቋቸውን ዘጉ። ብዙ ምክንያቶች አሉ። ለምሳሌ ምንድን ነው የእሳት አደጋው መነሳትራ የራሱ ሰው ከሆነ ከአዲስ ሲቹዌሽን ጋር ያያዘ ገቨርንመንቱ ተመጣጣኝ የሆነ መግለጫ በየደቂቃ ስለማይሰጥ ህዝቡን እየመራ ያለው ኢንፎርማል ወሬው ነው። ሩመሩ ነው ማለት ነው። መንግስት እርምጃ እንደሚወስድ መወራት ከጀመረበት ከጥቅምት ሀያ ጀምሮ በመርካቶ ግብይት መቀዛቀዙንና ባለፈው ሳምንት የቁጥጥር እርምጃው ከተጀመረ በኋላ ደግሞ የሱቆች መዘጋት አርብ ዕለት መጀመሩን የገለጹት ነጋዴው ይህ እርምጃ ከትናንት ጀምሮ እየተጠናከረ ሄዶ እስከ ሰላሳ በመቶ የሚሆነው የመርካቶ ገበያ ክፍል እንደተዘጋ ምልከታቸውን አጋርተዋል። ሀያ ምናምን ዓመት አውቃለሁ ረጅም ጊዜ ፈጀ። ሬጅስትራንት አይቻለቅ ሁለት ቀን ሶስት ቀን እናኮርፋደን የሆነ ነገር እናደርጋለን። ከዛ ውጪ የለም። አሁን ጥሩ አይደለም፣ የሚሄድበት ሁኔታ ራሱ ጥሩ አይደለም። አንዱ እሱን። ሁለተኛ ግን እቃዎች ሽያጭ የሚሸጥኛ ደረሰኝ ቆርጠን ነው መሸጥ ያለን። በደረሰኝ ለመሸጥ በደረሰኝ መግዛት አለብን። ካልሆነ ሪኮንሲሊሽኑን ያስቸግረናል። እሺ፣ እሱንም ችለን ህግ ተጠያቂነቱ መቶ ሺህ ብር ቅጣትም ስላለው ያንንም ሽሽት ስላለብን ደረሰኝ እንቆርጣለን። እኛ የገቢዎች ኢንቴሊጀንስ ሰዎች ደግሞ በሌላ ጎን ደግሞ ምን ጀመሩ ቢዝነስ ልዘሩ ቢዝነስ ስለሆነ ሙስናው ማለት ነው። ደረሰኝ ቆርጤ መስጠት ሳይበቃቸው ይህንን እቃራቱ በምንድነው የገዛሁ ብሎ እንደገና መጠየቅ ይጀምራል። ይሄ ኤክስትሪምሊ በቃ ትልቅ ወንጀል፣ ትልቅ ጥፋት፣ ህዝብን ለአመጥ የሚቀጠቅስ ነገር ማለት ነው። ምክንያቱም አሁን ይሄ የመርካቶ ገበያ እየተበላሸው ዛሬ አይደለም፣ ቢያንስ አንድ አስር አመት ስምንት አመት ከትራንዚሽኑ ከገቨርንመንት ትራንዚሽኑ ፔሪድ ጀምሮ መንግስትን ፎከሱ ሌላ ቦታ ላይ ነው ስታብሊዛ ለማድረግ ራሱ ላይ ነገረምሰራ የነበረው መርካቶ ገበያው ተበለሻሽቷል ማለት ነው። እስቶካችን ውስጥ የዛሬ ሶስት ዓመት የገባ ቃል የዛሬ ሁለት ዓመት የገባ ቃል ከየት እንደገዛን ማን እንደሸቀልን እንኳን አናውቅም፣ እና የገዛበትን አምጣ ማለት ጀምሩ። እንግዲህ ያለው ሪያሊቲ ይሄ ነው። ዛሬም ኦልሞስት ከመርካቶ የተወሰነ አንድ ሀያ ሰላሳ ፐርሰንት ይመስለኛል። ያው እንዳልኩ ነው የኢምፖርት እቃን በብዛት ምላ እቃዎችን እየወሰዱ የሚያከፋፍሉ በተለይ ወደ ላይ ወደ ዱባይ ተራ ወደ አራተኛ ፖሊስ ጣቢያ አካባቢ ያለው ሞሎ የሞል ቢዝነስ ውስጥ እየሰሩ ያሉ ሰዎች ኦልሞ ሱቃቸውን ዘግተዋል። በተመሳሳይ የደህንነት ስጋት ምክንያት ስማቸውን እንዳንጠቀስ የጠየቁን ሌላ የመርካቶ ባለ ሱቅ ደግሞ ስለ ሁኔታው እንዲህ ይገልጻሉ። አሁን መርካቶ ያው ስራው አንደኛ ቀዝቅዟል። የመርካቶ ነጋዴ እቃዎችን መሸጥ አይፈልግም። ያም የሆነበት ምክንያት አንደኛው ደረሰኝ ቁረጡ አትቁረጡ ነው እና አብዛኛው ደግሞ ደረሰኝ የማይቆረጥበት አብዛኛው እቃ በደረሰኝም ስለማይገዛ ነው። እና ሁለተኛ ነገር ደግሞ ስቶክ ላይ ያለህ እቃ ደረሰኝ ስለሚጠየቅ ነው። አሁን ሱቅ ላይ እቃ ቢገኝ ደረሰኝ ትጠየቃለህ። እና እነዚህ እነዚህ ነገሮች ያው ነጋዴውን ትንሽ አወዛግቦታል እና መንግስት የራሱን ክፍተት ወይም ራሱ ላይ ያሉትን ችግሮች አስተካክሎ እንትን ይካላል ችግሩ የሚቀረፍ አይመስለኝም። ክፍተቱ ከየት እንደሚጀምር ካካለ ትልቁ ከቀረጥ እና ከታክስ መንግስት ከሚያቀርበው ዶላር ከ ጀምሮ ነው የሚመጣው። ዛሬ በአብዛኛው ተዘግቷል፣ ቅጣቱም ከብዷል። እና ያ ደግሞ ነጋዴውን በነፃነት እንዲሰራ ያደርገው እንግዲህ እስከ መቶ ሺ ያስቀጣል። ትናንትናም ግማሹ ፓርት ተዘግቶ ነበር። ዛሬም ያው ግማሹ ሱቆችን ከመዝጋት በተጨማሪ በስጋት ከመጋዘን ሸቀጦቻቸውን ያሸሹ ነጋዴዎች መኖራቸውንም አስተያየታቸውን የሰጡን የሱቅ ባለንብረቶች ተናግረዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በተካሄደው የከተማው ምክር ቤት መደበኛ ስብሰባ ላይ ባደረጉት ንግግር ቁጥጥሩ የተጀመረው በርካታ ሕገወጥ አሰራሮች እንዳሉ በጥናት ከተለየ በኋላ ነው ብለዋል። የእቃው ምንጭ ከየት ነው የሚመጣው? ከውጭ ነው። ከውጭ የሚመጣ ከሆነ የጉምሩክ መረጃ ይዞ መስራት ያስፈልጋል። የቀው ምንጭ የት ነው? ከፋብሪካዎች ነው። አገራችን ውስጥ ከሚያመርቱ ፋብሪካዎች። ከዛ ከሆነ ለምን ግብር ሳይከፈል ደረሰኝ ሳይቆረጥ አከፋፋዮች ጋር ደረሰ፣ አከፋፋዮች ደግሞ ያለ ደረሰኝ ለምን ያከፋፍላሉ? የሚለውን መመለስ የመንግስት ግዴታ ነው። ከምናውቀውና ከምንገምተው በላይ መርካቶ ውስጥ ችግር እንዳለ ጥናታችን ያሳያል። ንብረት ይወረሳል በሚል ውዥንብር በሌሊት ከመጋዘን ሸቀጦች ተጭነው ወጥተዋል ያሉት ከንቲባዋ ይህን ድርጊትም ኮንነዋል። የከተማ አስተዳደሩ የጀመረውን ቁጥጥር አጠናክሮ እንደሚቀጥል እና ወንጀል የሚገኝባቸውን ተጠያቂ የማድረግ ስራ እንደሚሰራም በምክር ቤቱ ስብሰባ ላይ ተናግረዋል። በዚህ ጉዳይ ላይ ከከተማ አስተዳደሩ ንግድ ቢሮ የተለያዩ የስራ ኃላፊዎች አስተያየት ለማግኘት ያደረግነው ሙከራ ስልካቸውን ባለመመለሳቸው ለጊዜው አልተሳካልንም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ የተከታተላችሁት ለማክሰኞ ምሽት ህዳር 10 2017 ዓ ም አብይ ያደረግነውን ዜናና ዘገባ ነበረ። የትንታኔው መጽሄት ይቀጥላል። በሶማሊላንድ ፕሬዝዳንታዊ ምርጫ የተቃዋሚ ፓርቲ እጩ አሸንፈዋል። በሶማሊላንድ ባለፈው ሳምንት በተካሄደው ፕሬዝዳንታዊ ምርጫ የተቃዋሚ ፓርቲ መሪው መሐመድ አብዱላሂ ኢሮ የወቅቱን ፕሬዝዳንት ሙሴ ቢሄ አብዲን ማሸነፋቸውን ብሔራዊ የምርጫ ኮሚሽኑ ዛሬ ማክሰኞ አስታውቋል። ቢሄ የምርጫውን ውጤት እንደሚያከብሩ ገልጸዋል። በአሜሪካ ድምፁ ሀሩን ማሩፍ የተጠናቀረውን ዘገባ ቆንጅት ታየ እንደሚከተለው ታቀርበዋለች። ምርጫውን ገለልተኛ ታዛቢዎች ሰላማዊ ሲሉ የገለጹት ሲሆን የሶማሊላንድ ብሔራዊ የምርጫ ኮሚሽን ሊቀመንበር ሙሴ ሐሰን ዩሱፍ ሃርጌሳ ላይ ውጤቱን ይፋ አድርገዋል። ትራዳ ዖሎትከ ሕዝቢገ ወደን ይሄለይ ወአፈር ቦቆል የተደበኩን ሰጋል ቦቆል ዋዳኒ ፓርቲ 47908 ድምፅ አግኝቷል። ያም ከጠቅላለው 63.92 ከመቶ ማለት ነው። ኩልሜ ፓርቲ ደግሞ 225519 ድምፅ ማለትም 348 1 ከመቶ አግኝቷል። ዩሲድ ፓርቲ ደግሞ 4699 ድምፅ ነው ያገኘው 0774። በዚህ መሰረት ብሔራዊ ምርጫ ኮሚሽን በፕሬዚዳንታዊ ምርጫው ዋዳኒ ፓርቲና እጩ ተፎካካሪው አብድራሃማን መሐመድ አብዱላሂ ይጋልና እጩ ምክትል ፕሬዚዳንቱ መሐመድ አሊ አብዲ ማሐሙድ ማሸነፋቸውን በይፋ ያስታውቃል። ብሔራዊ የምርጫ ኮሚሽኑ የምርጫውን ውጤት እንዲያጸድቅ ወደ ከፍተኛ ፍርድ ቤቱ እንደሚልከው ተመልክቷል። የሶማሊላንድ ምርጫ እንደ አውሮፓውያን አቆጣጠር በ2022 ሊካሄድ ታቅዶ የነበረ ሲሆን በፖለቲካ ልዩነቶች የተነሳ ነው እስካሁን የዘገየው። በአውሮፓውያን 2017 በተካሄደው በቀደመው ምርጫ የዋዳኒ ፓርቲውን መሪ አሸንፈው ስልጣን የያዙት ቢሂ የምርጫውን ውጤት አከብራለሁ ሲሉ ቃል ገብተዋል። ኢሮ ለሶማሊላንድ ሕዝብ የተሻለ ኑሮ ለማምጣት፣ ለሴቶች የተሻለ የስራ እድል ለመፍጠር ቃል በመግባት ነው የምረጡኝ ዘመቻቸውን ሲያካሂዱ የከረሙት። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 ዓመተ ምህረት ነው ሰሜናዊ ግዛቷ አድርጋ ከምትመለከታት ከሶማሊያ ተገንጥላ የራሷን ነጻነት ያወጀችው። የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ ለተመራጩ የሶማሊላንድ ፕሬዚደንት አብዲራህማን መሐመድ አብዱላሂ ኢሮ የእንኳን ደስ ያለው መልእክት አስተላልፈውላቸዋል። ፕሬዚደንት መሐሙድ ለሶማሊያ ህዝብ እድገትና አንድነት ወሳኝ ለሆነው እርቀ ሰላም የሚደረገው ንግግር እንዲጠናቀቅ ቁርጠኛ መሆናቸውን እንዳሳወቁ የሶማሊያ መንግስት የዜና ማሰራጫዎች ዘግበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴርም ለተመራጩ ፕሬዚደንት የእንኳን ደስ ያለው መልእክት አስተላልፈዋል። የውጭ ጉዳይ ሚኒስቴሩ ባወጣው አጭር መግለጫ ተመራጩ ፕሬዚደንትና ፕሬዚደንት ሙሴ ቢሂ መሐመድ ያሳዩትን ዲሞክራሲያዊ አመራር ኢትዮጵያ ታደንቃለች ብለዋል። በሶማሊያ የዩናይትድ ስቴትስ ኤምባሲም በበኩሉ ምርጫውን አስመልክቶ ለሶማሊላንድ ህዝብና ለተመራጩ ፕሬዚደንት እንኳን ደስ ያላችሁ በማለት መልእክት አስተላልፏል። ኤምባሲው በኤክስ ገጹ ባወጣው ጽሁፍ የሶማሊላንድ አስደናቂ የምርጫዎችና የሰላማዊ የስልጣን ሽግግር ተሞክሮች ለቀጣናው ብቻ ሳይሆን አልፎም አርአያ መሆን የሚችሉ ናቸው ብሏል። የሰብአዊ መብት ጠበቃና ተንታኙ ጉሌድ አህመድ ጃማ ምርጫው የሶማሊላንድን ዲሞክራሲ ጥንካሬ የሚያሳይ እንደሆነ ተናግረዋል። ይህ ምርጫ የሶማሌላንድን ዲሞክራሲ ጥንካሬ የሚያሳይ ነው። ለሁለት ዓመታት ከዘለቀው የፖለቲካ ውዝግብና የምርጫ መዘጌት ካስተከሉት የፖለቲካ ውከት በኋላ ምርጫው በሳካ ሁኔታ መጠናቀቁ ጥሩ ዜና ነው። ይሁን እንጂ ሶማሌላንድ የተደቀኑባትን አያሌ ችግሮች አይፈታም። ተመራጩ ፕሬዚዳንት ብዙ ስራ ይጠብቃቸዋል። የብሔራዊ አንድነት መንግስት ለሶማሌላንድና እጅግ ለተከፋፈሉ ህዝቧ አንድነት ያመጣል ብያምናለው። ተመራጩ ፕሬዚዳንት የአሸናፊና ተሸናፊ አስተሳሰብ መከተል የለባቸውም ህዝቡን አንድ የሚያደርግ እቅድ ሊያዘጋጁ ይገባል። የተመራጩ ፕሬዚደንት አብድረህማን ኢሮ በዓለ ሲመት እንደ አውሮፓውያን አቆጣጠር ታህሳስ 13 ቀን ይከናወናል። ሀገራዊ ምክክር ኮሚሽን በአማራና በትግራይ ክልሎች ስራውን ለመቀጠል የመንግስትን ድጋፍ ጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሶስት ወር የስራ አፈጻጸም ሪፖርቱን ዛሬ ማክሰኞ ህዳር አስር ቀን ሁለት ሺ አስራ ሰባት ዓመተ ምህረት ለህዝብ ተወካዮች ምክር ቤት ሲያቀርብ በአማራ ክልል በግጭት በትግራይ ደግሞ በቅድመ ሁኔታዎች ምክንያት ስራውን ማስቀጠል እንዳልቻል አስታውቋል። ሪፖርቱን ያቀረቡት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በዘጠኝ ክልሎችና ሁለት የከተማ አስተዳደሮች የምክክር አጀንዳ የማሰባሰብ ስራ መጠናቀቁን እና በኦሮሚያ ክልልም በሶስት ሳምንታት ጊዜ ውስጥ እንደሚጠናቀቅ ገልጸዋል። የኮሚሽኑ የስራ ጊዜ ሊጠናቀቅ የሚቀረው የሶስት ወር ጊዜ መሆን ሲሆን የኮሚሽኑን ቆይታ የማራዘም ጉዳይም የምክር ቤቱ ውሳኔ መሆኑን ፕሮፌሰር መስፍን ጥያቄ ላነሱት የፓርላማ አባላት በሰጡት ምላሽ ተናግሯል። ኬኔዲ አባተ ዘገባለሁ። ዛሬ ህዳር 10 ቀን 2017 ዓ ም ለህዝብ ተወካዮች ምክር ቤት የሶስት ወራት ሪፖርት ያቀረቡት የአገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአማራና በኦሮሚያ ኮሚሽኑ ስራውን በሚገባ ማከናወን እንዳልቻለ ገልጸው የመንግስትን ድጋፍ ጠይቀዋል። በአማራ ክልል ውስጥ እንግዲህ የተከበረው ምክር ቤት እንደሚያውቀው ያለው ሁኔታ አስቻይ ሁኔታ እስከፈቀደ ድረስ የአጀንዳ አሰባሰቡ ሂደት ይቀጥላል ብለን ተስፋ እናደርጋለን። ሙሉ በሙሉ ወደ ትግራይ የገባንበት አካሄድ የለም። ሆኖም ብዙ ሙከራዎችን አድርገናል። ሁኔታዎች ከተመቻቹ የአማራንም እንቀጥላለን። የእናንተም የህዝብ ተወካዮች ምክር ቤት፣ የፌዴራል መንግስቱም፣ የክልል መንግስታትም እገዛ ያስፈልገናል። በተመሳሳይ መልኩ ያም እንግዲህ ትግራይንም እንደዚሁ ነው በሁለቱ ክልሎች እንዲሁም በኦሮሚያ ያሉ ችግሮች እልባት አግኝተው የምክክር ሂደቱ እንዲቀጥል በኮሚሽኑ ስለሚከናወኑ ተግባራት ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል ከቦሮ ህዝብ ዲሞክራሲያዊ ፓርቲ የተመረጡት የምክር ቤት አባል ዶክተር መብራቱ አለሙ ጥያቄ ካነሱት መካከል ናቸው አማራ ክልል ያለው የጸጥታ ጉዳይ ትግራይ ደግሞ በጊዜያዊ አስተዳደሩ እና በህወሓት አምራሮች መካከል ያለው ክፍፍል ስራዎችን በአግባቡ ለመስራት እንዳላስቻለ እዛ ላይ ተቀምጧል። እኔም አሁንም ያ ችግር እጅግ በጣም እየሰፋ ሄደ ይመስለኛል። በተለይ የትግራዩ ሶ እሱን ነገር እንዴት ነው መቅረፍ የምትችሉት? እንደ መደራደሪያ ደንብ አሁን እያቀረቡ ያሉት የፕሪቶሪያው አግሪመንት ተፈጻሚ ካልሆነ ወደዚህ ሀገራዊ ምክክር እንገባለን የሚል እምነት የላቸው። ያለ እነሱ ተሳትፎ ያለ አማራ ክልል ተሳትፎ ያለ ኦሮሚያ ክልል ብዙ ችግሮች የሚነሱ ደግሞ ከነዚህ ሶስቱ ክልሎች ከሆነ ድረስ እዛ ላይ በደንብ መስራት ይጠበቅባቸዋል ብዬ አስባለሁ። ፕሮፌሰር መስፍን በሰጡት ምላሽ ተከታዩም ብለዋል። ለምን በዚች ባለችን ጊዜ እነኚህን የተቀሩትን ትግራይ፣ አማራና ኦሮሚያን ቶሎ ብለን አንጨርስም? ባለፈው ለተከበሩ አፈ ጉባኤ መጥቼ ቢሯቸው ተናግሬ ነበር። እንግዲህ ወዲያ እኮ እኛ በሩ ላይ እየደረስን ነው። በሩ ላይ ስንደርስ ደግሞ መንግስት አስቻይ ሁኔታ ሊፈጥርልን ይገባል። ቅድም አንዳንድ የተከበራች ምክር ቤት አባለ ስትጠይቁኝ እኔን እንዴ ይህማ ጥያቄ እኮ ወደ እነሱ መመለስ አለበት እያልኩ ነው። ስለዚህ በእንዲህ እንዲህ አይነቶቹ ላይ የእናንተ እገዛ ያስፈልገን እገኛ አልተኛ በግጭት ውስጥ ያሉ አካላት ወደ ምክክሩ ሂደት እንዲመለሱ ምን እየተከናወነ እንደሚገኝ የአብን ተመራጩ አቶ አበባው ደሳለው ጥያቄ አንስተው ምላሽ ተሰጥቷል። በሌሎች ሀገሮች ተሞክሮ ካየነው ሰላማዊ የፖለቲካ ፓርቲዎች ብቻ አይደለም የምክክር ኮሚሽን አካላት የሚሆኑት የታጠቁ ኃይሎችም የምክክር ኮሚሽኑ ካልተካተቱ ስኬታማ እንደማይሆን ነው ጥናቶች የሚያሳዩት። ስለዚህ በዚህ ጉዳይ ላይ ምን እንደምትሉ በኋላ ይነግሩኛል። ታጣቂዎቹን ምን ታደርጓቸዋላችሁ? ይሄ ባለፈውም ትጠይቀናል። እንደ እናንተስ ምን ታደርጉልናላችሁ? ምክንያቱም ሁላችሁም ትጥቅ ካለበት ቦታ እንደመጣቸው ያውቃል ሁላችንም። ስለዚህ እናንተስ እንዴት ነው የምታግዙን? በየጊዜው ፈረንጆች ተባባሪዎች፣ ወደ እኛ ጋር ይመጣሉ አንዳንዶቹ ቀጥታ አክሰስ እንዳላቸው ታውቃላችሁ። እናነጋግራለን፣ አግዙ እንላለን። ለምን መሳሪያው ከተቀመጠ አጀንዳውን ማምጣትም ምንድን ነው መሳሪያ ያስነሳው ይምጣ። በታጣቂዎችና በመንግስት መካከል የሰላም ድርድሮችን ከማመቻቸት አንጻር ለተነሳው ጥያቄ ደግሞ የምክክር ኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ምላሽ ሰጥተዋል። ግጭት ያሉባቸው ክልሎችን በተመለከተ እንዲህ አይነቶችን ግጭቶች ውስጥ በመግባት የማደራደር የመደራደር ወይ የሚዲየሽን ስራ የመስራት ማንዴት የለንም። ነገር ግን ሁሉንም ፓርቲዎች ወደ ሰላማዊ ሂደት እንዲመጡ እንጋብዛለን። ከዛ ውጪ እንደ ኮሚሽን የምንወስደው ኃላፊነት አይደለም። ከዚህም በተጨማሪ በዚህ በሂደች ሂደት ውስጥ ከመንግስትም ጋር በመነጋገር እና በመግባባት እነዚህ በአርምድ ስትራግል ውስጥ ያሉት ክፍሎች በእኛ ዳያሎግ እንዲሳተፉ መፈለጋችንን ገልጸን ለዚህ ደግሞ ለእነሱ የሚፈልገውን የጸጥታ የሴኩሪቲ አሹራንስ እንድንሰጣቸው ጠይቀንም ችግር እንደሌለው ተነግሮን ይህንኑ በሚዲያ አሳውቀናል። ለእነሱም ጥሪ አቅርበናል። በአማራና በትግራይ ክልሎች የምክክር ሂደቱ የሚቀጥልበትን ምቹ ሁኔታ ለመፍጠር ከየክልሎቹ አመራሮች ጋራ ውይይት እየተደረገ እንደሚገኝ አፈ ጉባኤ የታገሰ ጫፎ ተናግረዋል። በቀጣዩ ሶስት ወር ውስጥ አጠቃላይ ስራው ካልተጠናቀቀ ከኮሚሽኑና ከዲሞክራሲ ጉዳዮች ቋሚ ኮሚቴ ጋር ተነጋግረን የጊዜውን መራዘን በተመለከተ ለምክር ቤቱ ሪፖርት እናቀርባለንም ብለዋል። በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ አገራዊ ጉዳዮች ላይ በሕዝቦች መካከል ምክክሮችን በማድረግ መግባባት እንዲፈጠር ለማስቻል በአዋጅ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠውን የሶስት ዓመት ጊዜ ሊያጠናቀቅ ሶስት ወራት ብቻ ይቀሩታል። በቀሪ ጊዜው ምን ያህል ስራውን ማጠናቀቅ እንደሚችል እና የስራ ጊዜው እንዲራዘም ለምን አልጠየቀም ተብሎ ለተነሳው ጥያቄ ኮሚሽኑ በቀረው ጊዜ ውስጥ የሚችለውን ያህል እንደሚሰራ ገልጸው፣ የቆይታ ጊዜውን የማራዘም ጉዳይ ግን የምክር ቤቱ ነው ሲሉ ፕሮፌሰር መስፍን መልሰዋል። ኮሚሽኑ በኢትዮጵያውያን ዘንድ መግባባትን በመፍጠር ሰላም እንዲወርድ የሚያስችል ስራ ሊያከናውን እንደሚችል ብዙዎች ተስፋ ያደረጉ ቢሆንም በሌላ በኩል በኮሚሽኑ ላይ እምነት የሌላቸውም በርካቶች ናቸው። አንዳንድ የፖለቲካ ፓርቲዎች ኮሚሽኑ ገለልተኛ አይደለም በሚል ከመጀመሪያው ጀምሮ ከሀገራዊ ምክክር ሂደቱ ራሳቸውን ያገለሉ ሲሆኑ ከቆይታ በኋላ ከሂደቱ የወጡ ፓርቲዎችም አሉ። ከገለልተኝነት ጋር በተገናኘ የሚነሳበትን ጥያቄ በተደጋጋሚ ውድቅ ያደረገው ኮሚሽኑ በዛሬው ዕለትም ይህንኑ በአጽንኦት ገልጿል። ለአሜሪካ ድምፅ ኬኔዳ አባተ፣ አዲስ አበባ። በትራምፕ መመረጥ የተበረታቱ አይሁድ ሰፋሪዎች ዌስት ባንክን ወደ ራሳቸው እንደሚቀላቅሉ ተስፋ አድርገዋል። በዌስት ባንክ የሚኖሩ የአይሁድ ሰፋሪዎች ዶናልድ ትራምፕ መመረጣቸውና ማይክል ሃካቢን በእስራኤል የአሜሪካ አምባሳደር አድርገው መሾማቸውን በደስታ ተቀብለውታል። ዌስት ባንክን ወደ ራሳቸው ለመቀላቀልና በጋዛ ውስጥ ሳይቀር የሰፈራ መንደር ለመገንባት ተስፋ እንዳላቸውም ይናገራሉ። የአሜሪካ ድምጽ ዘጋቢ ሊንዳ ግራንድስቲን ከዌስት ባንክ ከዱሚም የሰፋሪዎች መንደር ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። ከዶሚም እንደ ኤሮፓ አቆጣጠር በ1970ዎቹ አጋማሽ በሰሜናዊ ዌስት ባንክ የተዘጋጀ ምቹ የማህበረሰብ መስፈሪያ ቦታ ነው። ትንታጌ የሆኑት የአይሁድ ሰፋሪዎች መሪ ዳንኤል አዌስ እና ልጆቻቸው ምንም ውሃ ባልነበረበት ድንኳን ውስጥ በቦታው መኖር ከጀመሩ የመጀመሪያዎቹ የአይሁድ ቤተሰቦች አንዱ ናቸው። ዛሬ ተመራጩ ፕሬዚደንት ዶናልድ ትራምፕ ለፍልስጤን መንግስት ምስረታን ከግምት ሳያስገቡ አጠቃላይ ሉዓላዊነትን እንደሚቀበሉና የምዕራብ ባንክ ሰፈራዎችን መቀላቀልን እንደሚ ቀበሉ ወይስ ተስፋ ያደርጋሉ? የዩናይትድ ስቴትስ ፕሬዚዳንት ስጦታ እሰጥሃለሁ፣ ሉዓላዊነትህን እሰጥሃለሁ፣ ነገር ግን የሆነ ነገር ወደ ጎን መተው አለብህ ነው ያሉት። አይሆንም፣ ሁሉም የኛ ነው፣ ሁሉም የኛ ነው ማለት የሚያስችለን ነገር አለ። ምክንያቱም ይህ እግዚአብሔር ለአብርሃም የገባው የተስፋ ቃል ነው። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪችም የሚኖሩት እዚሁ ነው። እንደ ኤሮፓ አቆጣጠር በ2005 እስራኤል የአይሁድ ሰፋሪዎችና ከ500 ሺህ በላይ ሰፋሪዎች የሚይዘውን አካባቢ ወይም ኤሪያሲ ተብሎ የተሰየመውን 60 ከመቶ የዌስት ባንክ አካባቢ ወደ ራሷ እንደምትቀላቅል ተንቢያው ነበር። 2.5 ሚሊዮን ፍልስጤማውያን የሚኖሩት በፍልስጤም አስተዳደር ከፊል ወይም ሙሉ ቁጥጥር ስር በሚገኘው ኤናቢ ተብሎ በተሰየመው በአብዛኛው የዌስት ባንክ ክፍል ነው። እስራኤላውያን አወዛጋቢውን ግዛት መያዟ የመጀመሪያው የትረምፕ አስተዳደር የመካከለኛው ምስራቅ ፖሊሲ አንዱ ገጽታ ሲሆን እስራኤላውያን የጎላን ኮረብታን መቆጣጠራቸውን እውቅና ሰጥቷል። በእስራኤል አምባሳደር እንዲሆኑ በትረምፕ የተሾሙት ማይካ ካቢ በዌስት ባንክ ለአይሁዶች ሰፈራ ጠንካራ ድጋፍ ሲያደርጉ ቆይተዋል። እንደ እስራኤላውያን ሰፋሪዎች ሁሉ ግዛቶቹን የሚጠሯቸው በመጽሐፍ ቅዱስ ስማቸው ይሁዳና ሰማሪያ ብለው ነው። በእስራኤል የአሜሪካ አምባሳደር እንዲሆን Without Mike Hakabi. I recognize Judea and Samaria as part of Israel, and I believe that it's uh, most important that uh, we realize ብዙ ሰዎች ከሚያስቡት በላይ ብዙ አይሁዶች በይሁዳና በሰማሪያ እንደሚኖሩ ቁጥራቸውን በጣም ጉሉ መሆኑን መገንዘባችን አስፈላጊ ነው። ይህ የእስራኤል ደህንነት አስፈላጊው አካል ነው። በዌስት ባንክ የሚኖሩትን ጨምሮ አንዳንድ ተንታኞች እስራኤል መሬቶቹን ወደ አንድ ወገን ለመጠቅለል በምታደርገው ጥረት መጠንቀቅ አለባት ይላሉ። ሆዳያ ካሪሽ ሂዞኒ የወግ አጥባቂው የማኮር ሪሾን ጋዜጠኛ ናት። እንዲህ ካሰብክና እኔ እንደማስበው የእስራኤልን ደህንነት አስተማማኝ ከሚያደርጉትና የወደፊት እጣ ፈንታዋን ሊያረጋግጡ ከሚችሉ ነገሮች አንዱ ሉዓላዊነት ነው። ስለዚህ ይህን በጥበብ መስራት አለብህ። ከአሜሪካ አስተዳደር ጋር እጅ ለእጅ ተያይዘ መስራት ይኖርብሃል። ሌሎች ሰፋሪዎች የምዕራብ ባንክን የተወሰነ ክፍል ለማካተት መወሰኑ የበለጠ ውከት ሊፈጥር ይችላል ብለው ይጨነቃሉ። አናን ሙሴ በኬዶሚም የሚኖሩ ሲሆን በሄርዞግ ኮሌጅ የፖለቲካ ሳይንስ ፕሮፌሰር ናቸው። እኔ በግሌ መቀላቀል እንደግፋለሁ። ማህበረሰቡን እንደገና እንዲበጣጠስ ግን አልፈልግም። አሁን እዚህ ጠንካራ የሰፈራ እንቅስቃሴ አለ፣ ግራ ዘመሙ ወገን ግን ይቃወመዋል። በመካከላችን ያለው መለያየት ያዳክመናል። ዳንኤላ ወይስን ጨምሮ አንዳንድ የሰፈራ መሪዎች ዌስት ባንክን ከመቀላቀል ባሻገር ርቀው መሄድ ይፈልጋሉ። በጋዛ ሰርጥ እንደ ኤሮፓ አቆጣጠር በ2005 የተፈናቀሉትን የአይሁድ መንደሮችን እንደገና ለመገንባት ከወዲሁ በዝግጅት ላይ መሆናቸውንም ይናገራሉ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችን ነው። ለምሽቱ ቀዳሚ ያደረግናቸው ዘገባዎች እዚህ ላይ ፈጽመናል። የትንታኔው መጽሔት ይቀጥላል። ቀዳሚ ያደረግነው ንግድና ምጣኔ ሀብት ላይ ያተኮረ ዘገባ ነው። የውጭ ምንዛሬ ልውውጥ የሚያከናውኑት የግል ኩባንያዎች ይላል ርዕሱ። በኢትዮጵያ የውጭ ምንዛሬ ልውውጥ በገበያ ዋጋ እንዲወሰን የወጣውን ፖሊሲ ተከትሎ የውጭ ምንዛሬ አቅርቦት እየሰፋ መምጣቱን የአሜሪካ ድምጽ ያነጋገራቸው ባለሙያዎች ተናግረዋል። ይሁን እንጂ በጥቁር ገበያውና በመደበኛ የባንክ ምንዛሬ መካከል ያለው ልዩነት ተስፋና ስጋት መፍጠሩንም ነው ዎቹ አክለው የተናገሩት ከባንኮች በተጨማሪ የውጭ ምንዛሪ ግብይት አገልግሎት እንዲሰማሩ ብሔራዊ ባንክ ፍቃድ የሰጣቸው አምስት የግል ኩባንያዎች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር መስራችና ዋና ስራ አቶ ኤፍሬም ተስፋዬ ፖሊሲው አዎንታዊ ለውጥ እያመጣ መሆኑን ይናገራሉ። የምጣኔ ሀብቱ ባለሙያ አቶ ያሬድ ኃይለ መስቀል በበኩላቸው ለውጥ መኖሩን ቢቀበሉም የውጭ ምንዛሬው ዘለቄታዊ በሆነ መንገድ ሊቀረፍ የሚችለው በጥቁሩ ገበያው ተፈላጊነት የጥቁር ገበያው ተፈላጊነት እየቀነሰ ሲመጣ ለውጡም በውጭ ንግድ ምርቶች ሲደገፍና ከገቢ ሸቀጦች ጋር ሲገናዘብ ብቻ መሆኑን ይገልጻሉ። ሁለቱን ባለሙያዎች አነጋግሮ ደረጀ ደስታ ተ ተከታዩን አሰናቷል። ባለፈው ሐምሌ ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ለኢትዮጵያ የ3.4 ቢሊዮን ዶላር ብድር ማጽደቁን ሲያስታውቅ ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ማድረጓን አስታውቃለች። የፖሊሲ ለውጡን ተከትሎ ከተወሰዱ እርምጃዎች መካከል የግል ድርጅቶች ከባንኮች ውጪ ለመጀመሪያ ጊዜ የውጭ ምንዛሬ ግብይት ስራ ውስጥ እንዲሳተፉ መፈቀዱ አንደኛው ነው። በዚህ መሰረት በብሔራዊ ባንክ ከተፈቀደላቸው አምስት የግል ድርጅቶች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር ነው። የማህበሩ መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ በኢትዮጵያ ታሪክ በዘርፉ የመጀመሪያው የግል ድርጅት ነን ይላሉ። ከመስከረም ሀያ ሰባት ሁለት ሺ አስራ ሰባት ጀምሮ እንግዲህ ወርከ አስራ አምስት ቀን አካባቢ የሆነን ነው። እንቅስቃሴያችንም ከቀን ወደ ቀን መሻሻሎች እያየንበት ነው። ጥሩ ነው። ተስፋ ሰጪ ነው። በእስካሁኑ ሂደት ብዙም ችግር ያልገጠማቸው መሆኑን የተናገሩት አቶ ኤፍሬም በሀገሪቱ ውስጥ አለ ከሚባለው የውጭ ምንዛሬ ፍላጎት አንጻር የገጠማቸው ጥያቄ የተፈለገውን ያህል አለመሆኑን በመግለጽ ሲጀምሩ የነበራቸውን ያላቸውን ስጋትና አሉብን የሚሏቸውን ችግሮች ይገልጻሉ። ስንጀምር አካባቢ ፈራ ተባሰንደ የነበረው የውጭ ምንዛሬ ፍላጎት ያላቸው ሰዎች በብዛት ወደኛ ይጎርፋሉ ብለን ነበር። ግን ስናየው እንደዛ አልሆነ። ምናልባት ከማሻሻያ ወደዚህ አቬላብሊቲው ስለጨመረም ሊሆን ይችላል። በብዙ ምክንያቶች ብቻ ነፃ ሲሆንና ሲለቀቅ እኛ በጠበቅ ነው ሽያጭ ገበያ አላገኘ ነው ሌሎች አንዳንድ ችግሮች ይኖራሉ። አሁን የባንኮች ስርዓት ትንሽ ያዝ ያደርጋል። የክፍያ ስርዓት እንደፈለግ ነው። ለስፖርት ማርኬት ገና የሚመች ደረጃ ላይ አይደለም። እሱን ተነጋግረን ለማስተካከል እየጣርን ነው። የውጭ ምንዛሪ በመንግስት ባንኮች እና ሌሎችም ባንኮች አገልግሎቱ ይሰጣል። የሽያጭም ሆነ የግብይቱ። እንዲሁም ደግሞ በጥቁሩ ገበያ ልውውጡን የሚሰሩት ካላት አሁንም አሉ። እናንተ በዚህ መሀል ነው እንግዲህ የመጣችሁትን የተለየ አገልግሎት ልትሰጡ ነው የመጣችሁት። ልዩነቱ ምን መሰለ? በአቅርቦትና ፍላጎት ላይ ተመስሰን ነው እኛ የምንሰራው። ለምሳሌ ወደ ውጭ ሀገር ጉዞ ለሚያደርግ ጥቁር ገበያ ጋር የሚሄድ ድሎች እየጠበቡ ነው እኛን መርጣል ካልሆነ ከባንክ ከሁለት አንዱ ባንክ አካባቢ በቂ ስንቅ ስለማያገኝ እኛ ጋር ደግሞ በአቅርቦትና ፍላጎት ላይ ተመርክሰን ይዘን ስለምንገኝ እኛን የመምረጥ ሁኔታ አለ። የማርኬት ትሬንዱን ብታይ ወደ ውጭ ሀገር የሚሄድ ሰው ከአንድ ከመቶ በታች ነው። ኢትዮጵያ ያላትን የውጭ ምንዛሬ ሊጠቀም የሚችለው ሲግኒፊካንት አይደለም። በመካከል ያለውን ህጋዊ በሆነ ሁኔታ ጋፑን ሸፍነን እየሰራን ነው ከባንኮች ትንሽ ዋጋችን ጨመር ይላል። ምክንያቱም እኛ በገበያ ዋጋ ነው ተወዳድረን የምንገዛው የምንሸጠውም። እርስ እርሳችን የተሻለ ዋጋ ለደንበኞች በማቅረብ ላይ የተመሰረተ ማርኬቲንግ ፖሊሲ ነው የምንከተለው። ስለዚህ ባንክ አካባቢ ሄዶ በአግባቡ የሚፈልገውን የማያገኝ ሰው ወይም ባንክ አካባቢ የውጭ ምንዛሪ ለማግኘት ጊዜውን ማንሳት የማይፈልግ ሰው በቀላሉ እኛን አክሰስ እያደረገ እየተጠቀመ ነው። ስለዚህ አማራጭ አቅርበናል። እንደ ሰዎች ፍላጎት ነው እንግዲህ እየተስተናገዱ ያሉት። የገበያ አወሳሰኑ እንዴት ነው? በገበያ ይወሰናል ሲባል በኢትዮጵያ እንዴት ነው ገባ። ለምሳሌ ምንጊዜም ጠዋት ጠዋት ማርኬት ወይም የሬት ኢንቴሊጀንስ እናደርጋለን በመላዋለ አሜሪካ ስንት ነው ዛሬ ዱባይ ስንት ነው ቻይና ስንት ነው። ኢትዮጵያ ውስጥ ደግሞ ያሉ ጥቁር የሚንቀሳቀስባቸው ስፖቶች አሉ። የእነሱን ሞኒተር አድርገን አቅርቦትና ደግሞ ፍላጎታችንን እንገመግማለን። ለምሳሌ ብዙ ወደኛ አቅርቦት የሚያመጣ ሰው ካለ ለመሸጥ ማለት ነው፣ ትንሽ ዋጋውን ቀነስ እናደርጋለን። ወደ ውጭ ደግሞ ለመሄድ ብዙ ሰው ኛ አገልግሎቱን ውጭ ምንዛሬ የሚፈልግ ከሆነ ትንሽ ዋጋውን ማስተካከያ እያደረግን አቅርቦትና ፍላጎቱን ተከትለን በየቀኑ የምንወስነው ነው። አቶ ኤፍሬም የውጭ ምንዛሬው ዋጋ በነፃ ገበያ የሚወሰን ነው ይባል እንጂ በአንድም ሆነ በሌላ መንገድ ዋጋውን በመወሰን ረገድ መንግስት እጁ አለበት የሚለውን አባባል አይቀበሉም። ላይ መንግስት ዋጋ አይተምንም ሊተምንም አይችልም። ኦልሬዲ እኮ ነፃ አድርጎታል። እኔ ጠዋት ስነሳ የመጀመሪያ ስራ ዋጋው አሁን ላይ በአዲስ አበባ ደረጃ በተለይ ካሽኖት ግብይት ሰው እንደውም ማርኬቱም የኛን ገበያ የሚከተልበት ሁኔታ ነው እየተፈጠረ ያለው። እነሱ ስንሰጡ የኛ ኦፊሻል ነው ጠዋት እናውጃለን። ብላክ ማርኬቱም የኛን ተከትሎ ቀነስ አርጎ ለመግዛት ወይም አንዳንድ የኛ ዝቅ ካለ ከፍ አርጎ ለመግዛት የሚጥርበት ሁኔታ ነው እና የአቅርቦትና ፍላጎት ህግ ነውን እየተገበረ ያለው ነገሮች ቀን በቀን ከፍና ዝቅ ይላሉ። አሁን በዚህ አንድ ወር ከአስራ አምስት ቀን በእኛ ትሬንድ ብር አንዴ ተነክራል፣ አንዴ ይዳከማል፣ አንዴ ተነክራል፣ እንዴ ይዳከማል። አሁን ራሱ በዚህ ስር ቀን ውስጥ ብር እየጠነከረ መጥቷል፣ ከአምስት ከመቶ በላይ ማለት ነው። ማለት ብላክ ማርኬቱን ገበያ ነው ሁን ፍላጎትና አቅርቦት በየቀኑ የሚወሰኑ መንግስትና ህጋዊ ፍቃድ እየተሰጣቸው እንደ ኢትዮ ፎሬክስ አይነት ድርጅቶች በምንዛሬው ግብይት በተሰማሩበት ሁኔታ መንግስት ጥቁር ገበያውን በመቆጣጠርም ሆነ በማስቆም ረገድ የሚያደርገው ድርሻ ሊኖር ቢችልም ከገበያ ሊያስወጣቸው የሚችለው የገበያው ሁኔታ ብቻ መሆኑን አቶ ኤፍሬም ይናገራሉ። ጥቁር ገበያ ተዋናዮች ብዙ ናቸው። ሰዎች በየቢሮ በየሰፈሩ፣ በየአካባቢያቸው በኔትወርኮች የሚሰራበት እድል ሰፊ ነው። ይሄ በአጭር ጊዜ ውስጥ እኛ ሕጋዊዎቹ በጣም እየጠነከርን እና ሰውም እኛን መምረጥ እየጀመረ ሲሄድ እየከሰመ ይሄዳል ብዬ ነው የምገምተው። ምክንያቱም አሁን መንግስትም በሌላ የሕግ ማዕቀፍም የሚያስተካክልበት እድል ሰፊ ስለሆነ ማለት ነው። በእስካሁኑ አጭር ቆይታቸውም ቢሆን የውጭ ምንዛሪ ግዥም ሆነ ሽያጭ ፍለጋ ወደ ኢትዮ ፎሬክስ ድርጅታችሁ የሚመጡ ሰዎች ምን ያህል ይሆናሉ የሚፈልጉ የገንዘብ መጠንስ በአማካይ ምን ያህል ይሆናል? ተብለው የተጠየቁት አቶ ኤፍሬም እስካሁን አንድ ወር ከአስራ አምስት ቀን በላይ ግብይታችን አቤሬጅ የሆነ የከስተመር ዲማንድ ስንሰራው አምስት መቶ ዶላር አካባቢ ነው ፐር ፐርሰን ከሶስት መቶ በላይ ለሚሆኑ ተጓዦች ውጭ ምንዛሬ ያቀረብንበት ሁኔታ ነው ያለው። እና ወደ ውጭ ሀገር አንድ ሰው የሚሄድ ከሆነ አምስት ሺ ዶላር አካባቢ ይበቃዋል ብለው ነው እንግዲህ መንግስትን ያየነውም፣ አብዛኛው ሰው ማክሲመሙን አምስት ሺም ሲጠቀም አላየንም። አብዛኛው ሰው ከአምስት መቶ እስከ አንድ ሺ ነው የሚጠቀመው ድርጅ ድርጅቶች እንደ ቢዝነስ ትሪፕ፣ ኤግዚቢሽን እንደዚህ ሲኖራቸው ኤክስትራ ኤክስፔንስ ለሚኖራቸው እነሱ ትንሽ እስከ አስር ሺህን ዲማንድ የሚያደርጉበት ሁኔታ ነው ያየ ነው። መንግስት ይህንን ግብይት ለውጥ ካደረገ በኋላ እናንተም ወደ ገበያ መምጣትና ይህን ስራ መስራት ከጀመራችሁበት ጊዜ አንስቶ ይህ ለውጥ አቅርቦቱን አስፋፍቷል ወይ? ገበያውን አረጋግቷል ወይ? ኢኮኖሚውን አነቃቅቷል ወይ? የዋጋ ንረቱ አስተዋጽኦ ማድረግ ጀምሯል ወይ? ምን ለውጥ አምጥቷል? እስካሁን በጣም እኛ ቪዚብል ያየናቸው ለውጦች ምን ታውቃለህ፣ ባንኮች ራሱ ለደንበኞቻቸው ለሚሰጡትን ነገር በፊት ብዙ ቢሮክራሲ ነበረ። ደንበኛ መሆኑን ቸክ ያደርጋሉ። በቂ ዲፖዚት፣ በቂ ትራንዛክሽን አለ ወይ እንደዚህ የሚል ፕሮሲጀሮች ነበሯቸው። አሁን ላይ የእኛ መምጣት አስገቷቸው ይመስለኛል ወይም እንቅስቃሴያችን የሚሰጡትንም መጠን ለደንበኞቻቸው ጨምር፣ የሚጠይቋቸውን ክራይቴሪያዎችንም የማላላት ነገሮች እያየን ነው። ይሄም የሚያሳየ ምንድን ነው? ውድድር ባንኮችንም እየሳበ ለደንበኞቻቸው የሚሰጡትን አገልግሎት ሞር ቅርብ የሆነ ወይም አስደሳች ወደሆነ ሁኔታ ለማምጣት የሚሰሩበት እድል እየተፈጠረ ነው። አሁን ላይ በኢትዮጵያ ገንዘብ ያለው ሰው ጠንካራ ነው። ገንዘብ ያለው ሰው ንጉስ ነው። አሁን ጥሬ ገንዘብ ማለት ነው። ብር እየጠነከረ ነው። በፊት ባለፉት አመታቶች ሁለት ሶስት አመታት ውስጥ ነጋዴ እቃ ከያዘ ወይም ገንዘቡን ቤት፣ ህንፃ፣ መሬት ላይ ካደረገ ሙር ያጠነክርለት ነበር፣ ይጠነክራል ብሎም ይገምት ነበር። ምክንያቱም ገንዘብ ከውጭ ምንዛሬ አኳያ እየተዳከመ ነጋዴ ያመጣውን ነገር ቶሎ ሸጦ ማገላበጥ የማይችልበት ሁኔታ እየተፈጠረ እየመጣ ስለነበር ፒኩ ላይ ደርሶ ቆሞ ነበር። በዚህ ሁኔታ ነው ውጭ ምንዛሬ ፖሊሲው ማሻሻ የተደረገለት በዛን ጊዜ ሲደረግ ብዙ ሰዎች ወይም አካዳሚሽያን ወይ ሪሰርቸሮች፣ አክቲቪስት፣ ፖለቲከኞች ያው ንግዱን በደንብ ስለማያውቁ ነገሮች ከዚህ የበለጠ ወረስት ይሆናል ብለው የራሳቸውን ግምገማ በተለያየ እንትን ሲገልጹ ነበር። ውሎ አደር ሄደ ቁጥር የውጭ ምንዛሪን ፍላጎት ባለበት ወይም እንደም ትንሽ የመቀነስ አዝማሚያዎች ነው እየታዩ አሉ። አሁን ላይ ብዙ ሰው ነጋዴ እቃ አለው መሸጥ ነው እየቸገረው ያለው። ተጨማሪ ዶላር የሚፈልግበት ሁኔታ የለም። ኢኮኖሚው ባለሙያ አቶ ያሬድ ሀይለ መስቀል የምንዛሪ ለውጡ እንደተፈራው አለመሆኑና በፖሊሲው የተነሳ መሻሻሎች መኖራቸውን ቢቀበሉም የዶላር ፍላጎት ተሟልቷል በሚል ግን አይስማሙም። ወደ መቶ ሀያ አምስት አካባቢ ስ ያለ አሁን ያለው ወይም በአጠቃላይ ወደዚያ አካባቢ ነው የደረሰው። ስለዚህ ከሀምሳ ሰባት ተነስቶ እንግዲህ ያው ደብል አድርጓል። በጣም ብዙ ስፋት ነው ያደገው። በሌላ በኩል ደግሞ አንድ ሰሞን በጣም ተቀራርቦ ነበረ። ትንሽ ብር ልዩነት ነበር የነበረው፣ ገበያው እና በእንትኑ መካከል የነበረው። አሁን ግን እንደገና መስፋት ይታያል። ወደ መቶ አርባ የደረሰ ነገር ይታያል ነው ስለዚህ ምንድን ነው ወደ አስራ አምስት ብር ያህል ልዩነት እየፈጠረ ነው። እንግዲህ ይሄ ማለት ምንድን ነው? ያልተሟላ ፍላጎት አለ ማለት ማለት በቀጥታ አሁን መገበያየቱ ተፈቅዷል። ሄዱ ግን ዶላር የማያገኘው ሰው አሁንም በጥቁር ገበያ ይገዛል ማለት። ስለዚህ ዋነኛው የነፃ ገበያው ሰራ ምንለው ጥቁር ገበያውና ዋናው መካከል ልዩነት ሳይኖር ሲቀር ማለት ነው። ስለዚህ አሁንም ገና ያልተሟላ ፍላጎት አለ። ገና ነፃ ያልሆነበት መንገድ አለ፣ ግን አዝማሚያው ጥሩ ነው። ሁነስ ለመናገር ከሆነ በቃ ገበያው እየሰራ እንደሆነ ይህንን ያህል መጥበብ ከቻለ ምናልባት ይሄ ባንክና የአይምኤፍ ብር መጥቶ ካረጋጋው ጥሩ ነው፣ ግን ካላረጋጋው እንደገና እየተከፈተ እየተከፈተ ወደ ነበረው ይሄዳል የሚል ስጋት አለ። የሚ በኩል በአጭር ቀን ውስጥ ችግር ተፈታ የሚባል ነገር የለም። አቶ ያሬድ የውጭ ምንዛሬው ችግር ሊፈታ የሚችለው ግን የሀገሪቱ ምርት የውጭ ምንዛሪ ማስገባት ሲችል ሀገሪቱ ወደ ውስጥ የምታስገባው ከምትልከው ምርት ጋር የተገናዘበ መሆን ሲጀምርና ስጋትን የሚያስወግደው ዋነኛው መፍትሄ ወደ ውጭ ተልኮ ከሚመጣው ገቢ የሚገኘው የውጭ ምንዛሬ ነው ይላሉ። ኛ ኢምፖርት ወደ ሀያ አንድ ቢሊዮን አካባቢ ይመስለኛል የነበረው አሁን ጊዜ ዘንድሮን ባላቅም እስፖርታቸው እንደ ሶስት ነጥብ አምስት ቢሊዮን ነው። ከሰርቪስ ከኢንቨስት ይመጣ ብዙ አለ። ግን በፊት በነበረው አካሄድ ብዙ ዶላር ወደ ሀገር ውስጥ ይገባ ስላልነበረ፣ ምክንያቱም ያለው ልዩነት ከፊት በነበረ በንትኑ አንድ ሰው ወይ የራሱን ካምፓኒ ባይፈጥርና ኤክስፖርት አድርጎ ዛ ካምፓኒ አይሸጠ የቀረውን ልዩነቱን እዛ ማስቀረት የሚችልበት ሁኔታ ተገደ ነበር የነበረው ብዙ ሰው። አሁን ግን ያ እንግዲህ እየቀነሰ ልሄድ ይችላል የሚል ግምት አለ። ግን ገና ፍርዱ ገና ነው። መጨረሻው እንግዲህ በሰፕላይ የሚወሰኑ በምን ያህል አቅርቦ ዶላር አቅር ሲያወጡ ከዚህ ይቀጥላል ከሆነ ጥሩ ነው። አቶ ኤፍሬም፣ ዞሮ ዞሮ የሀገር ውስጥ የውጭ ምንዛሬ ፍላጎትን መቅረፍ እየተቻለ ነው፣ ከለውጡ ጋር ተያይዞ የተነሳውም ስጋት አልደረሰም፣ ሰውም ከንብረት ይልቅ ጥሬ ገንዘብ መያዝ እየጀመረ ነው ሲሉ ይከራከራሉ። ማንም ሰው እንደ ቀልድ ባንክ ሄዶ ገንዘብ የሚያገኝበት እድል ባለመኖሩ የሚያገሰብ ሰው እቃና መሬትም የለም። ለዛም ነው እኮ ከተማ ውስጥ አሁን በመላው ኢትዮጵያ ቤትና መሬት ከአምሳ ከመቶ በታች ሲጠራና ወይም ሲገበያዩበት የዛሬ ዓመት ከምናምን በፊት ዋጋ የወደቀበት ሁኔታ ነው የምታየው እና ይሄ የሚያሳይ ምንድን ነው ነጋዴውም ሆነ ወይም ኢንቨስቲ እያደረገ ያለው ኅብረተሰብ ክፍል በቂ ጥሪት ወይም የሚሰራበት ካፒታል በሌሎች ነገሮች በስቶክ ቅድም እንዳልኩ በመሬት በህንፃ ግንባታ ወዘተ ተያይዞ ስላለ ይህ የውጭ ምንዛሬ ፍላጎት ኖሮት አቅምም ኖሮት ገበያ ውስጥ ገብቶ ዋጋውን የሚያንርበት እድል አልተፈጠረም። በዛም ነው በተሰጋው መጠን ዶላር ሁለት መቶ ሶስት መቶ ያልገባው ሊገባ የማይችልበት ሁኔታ የተፈጠረው ማለት ነው። ኢትዮጵያ የፖሊስ ለውጥ ባደረገችበት በሐምሌ ወር የአንድ ዶላር አማካይ ምንዛሪ ከነበረበት ሀምሳ ሰባት ብር በአንድ ቀን ሰባ አምስት ብር ገብቶ ያደረ ሲሆን ከትላንት በስቲያ አረብ ሰብ መግዣው 120938 ሲሆን መሸጫው 1233571 ሆኗል። የጥቁር ገበያው በዚህ ዕለት 130ዎች ውስጥ መሆኑ ሲነገር የኢትዮ ፎሬክስ ዋጋ 131 ብር ከ54 ሳንቲም ነበር። እነዚህ በመደበኛውና በጥቁሩ ገበያ መካከል ያሉ ልዩነቶች እየጠበቡ መምጣታቸውን የሚያመለክቱ ቢሆኑም እንደ ተሰጋው እየሰፋ ተስፋ የተደረገበትንም ያህል እየጠበበና ልዩነቱን የማጥፋት ምልክት ገና አላሳዩም። በምንዛሪ ልውውጦቹ መካ ል ሊኖር የሚገባው ክፍተትና ልዩነት ገና ብዙ የሚቀረው ስለመሆኑ ግን አቶ ኤፍሬምም ሆነ አቶ ያሬድ ተስማምተዋል። ያልተስማሙት በሂደቱ ተስፋና ስጋት ላይ ነው። ወደፊት እየሰፋ ሊሄድ ይችላል ወይስ እየጠበበ በሚለው ላይ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ወደ ተከታዩ ዘገባ ከመሻገራችን በፊት ዘግየት ብሎ የደረሰንን ዜና እናደርሳችሁ። የአዲስ አበባ ምክር ቤት ያለመከሰስ መብታቸውን ያነሳው የምክር ቤት አባል መታሰራቸውን ፖሊስ አስታወቀ። የአዲስ አበባ ከተማ ምክር ቤት ዛሬ ባካሄደው መደበኛ ጉባኤ ያለመከሰስ መብታቸውን ያነሳው የምክር ቤት አባል አቶ ሰኢድ ከማል ከዛሬ ከቀኑ ስድስት ሰዓት ጀምሮ መታሰራቸውን የአዲስ አበባ ከተማ ፖሊስ ሕዝብ ግንኙነት ዳይሬክተር ምክትል ኮማንደር አሌክሳንደር ማርቆስ ታደሰ ለአሜሪካ ድምጽ ገልጸዋል። ያለመከሰስ መብታቸው ከተነሳ በኋላ ዛሬ ከቀኑ ስድስት ሰዓት ላይ ከመኖሪያ ቤታቸው በአዲስ አበባ ፖሊስ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ዝርዝር ሁኔታውን የምርመራ ስራው ከተጠናቀቀ በኋላ ለህዝብ እናስታውቃለን ብለዋል። የምክር ቤት አባሉ አቶ ሰኢድ ከማል የልደታ ክፍለ ከተማ ዋና ስራ አስፈጻሚ በነበሩበት ወቅት የኮሪደር ልማቱን ምክንያት በማድረግ ከግል ባለሀብት ጋራ በመመሳጠር የመንግስት ሀብትን ለግል ግል ጥቅም እንዲውል አድርገዋል በሚል ተጠርጥረው የወንጀል ምርመራ ሲደረግባቸው መቆየቱን የምክር ቤቱ የሰላም ፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ ለምክር ቤቱ አቅርቧል። ኮሚቴው በምክር ቤት አባሉ በወንጀል መጠርጠራቸውን በመግለጽ ያለመከሰስ መብታቸው እንዲነሳ ፍትህ ሚኒስትሯ ፍትህ ሚኒስቴር በሚኒስትሯ ፊርማ በጠየቁበት ደብዳቤን በጥልቀት ከተመለከተ የወንጀል ምዝገባ ምርመራ መዝገቡን ከመረመረና ከአቃቢ ሕግ ጋር በጉዳዩ ላይ ከተወያየ በኋላ የምክር ቤት አባሉን የሕግ ከለላ ለማንሳት የሚያስችል በቂ አመላካች ሁኔታ አለ ብለው በማመኑ ያለመከሰስ መብታቸው እንዲነሳ የውሳኔ ሐሳብ ማቅረቡን አስታውቋል። በቀረበው የውሳኔ ሐሳብ መሰረትም የምክር ቤት አባሉ ያለመከሰስ መብት ተነስቷል። ከውሳኔ በኋላ የምክር ቤት አባሉን ለማግኘት ጥረት ስናደርግ የቆየን ቢሆንም በኋላ ላይ በፖሊስ ቁጥጥር ስር በመዋላቸውን ከፖሊስ ለመረዳት ችለናል። የምክር ቤት አባሉ ከፍተኛ የሙስና ወንጀል የፈጸሙ መሆኑን ከፍትህ ሚኒስቴር የተገኘውን መረጃ መነሻ በማድረግ የምክር ቤቱ የፍትህና መልካም አስተዳደር ቋሚ ኮሚቴ ሰብሳቢ የሆኑት የተከበሩ አቶ ሙሉነህ ደሳለኝ ጠቁመው የቋሚ ኮሚቴውን ውሳኔ ሀሳብ ለምክር ቤቱ አቅርበዋል። ምክር ቤቱም በከባድ ሙስና ወንጀል በመንግስትና በሕዝብ ሀብት ላይ በደረሰው ጉዳት ምክንያት የቀረበውን ያለመከሰስ መብት የማንሳት ጥያቄ በጥሞን አዳምጦ በሙሉ ድምፅ አጽድቋል። በፌዴራል ከፍተኛ ፍርድ ቤት አንደኛ ጸረ ሙስና ችሎት በሙስና ወንጀል የተከሰሱትን ባለጉዳይ ሁኔታ እየተከታተልን የምናቀርብላቸው ይሆናል። ወደ ተከታዩ ዘገባ እንሻገራለን። በዘንድሮ የአሜሪካ ምርጫ የአፍሪካ ተቀዳሚ ትኩረት ኢኮኖሚያዊ ጉዳይ እንደነበረ ተገለጸ። የዩኤስ አፍሪካ ኢንስቲትዩት የተሰኘ ተቋም ከምርጫው በፊት በሰራው የዳሰሳ ጥናት ኢትዮጵያን ጨምሮ አፍሪካውያን በዘንድሮ ምርጫ የኢኮኖሚ፣ የስደተኝነትና የጤና ፖሊሲዎች በምርጫው ትኩረት የሰጧቸው አንገብጋቢ ጉዳዮች እንደነበረ የተቋሙ ፕሬዚዳንት ተናግረዋል። አድማጭ ተመልካቾቻችን ወደ ተከታዩ ዘገባ እንሻገራለን። የዩኤስ አፍሪካ ኢንስቲትዩት ትምህርትና ፐብሊክ ዲፕሎማሲን ጨምሮ የተለያዩ አጋርነቶችን በመጠቀም በአሜሪካና አፍሪካ መካከል ያለውን ስትራቴጂያዊ ግንኙነት ለማሳደግ የሚሰራ ተቋም ነው። ተቋሙ ባለፈው ጥቅምት 26 2017 ዓ ም ከተካሄደው የአሜሪካ ምርጫ ወራቶች አስቀድሞ አፍሪካውያን በምርጫው ዙሪያ ያላቸውን አስተያየት በተመለከተ የዳሳ ጥናት አካሄዶ ነበር። በዚህም ኢትዮጵያን ጨምሮ አፍሪካውያን በሰጡት ምላሽ ኢኮኖሚ፣ የስደተኝነትን፣ የጤና ፖሊሲዎች በምርጫው ትኩረት የሰጧቸው አንገብጋቢ ጉዳዮች እንደሆኑ የዳሳ ጥናቱ ግኝት እንደሚጠቁም የተቋሙ ፕሬዚዳንት ዶክተር ታዲዮስ በላይ ይናገራሉ። እኛን እንደ ይሹ የሚያንገበግቡ ነገሮች እዚ አሜሪካ ውስጥም ሊሆን ይችላል፣ ከአሜሪካ እና የአፍሪካ ግንኙነትም ሊሆን ይችላል። አንገብጋቢ ጉዳዮች ለእኛ ማህበረሰብ፣ ለአፍሪካውያኑ ምንድን ናቸው? የሚል የተወሰኑ ጥያቄዎችን አቅርበን ነበር። ለዚያ አሜሪካ ውስጥም ላሉ አፍሪካ ውስጥም ላሉ ሰዎች ማለት ነው። ከዚህ ውስጥ ወደ ስልሳ ሁለት ፐርሰንቱ አካባቢ የመለሱልን ከኢኮኖሚ እና ከስራ ጋር በተገናኘ ነው ምላሽ የሰጡት ስራና ኢኮኖሚው ከፍተኛው የሆነ ወይም ደግሞ የእነሱ ተቀዳሚ ኮንሰርን ነው ወይም ደግሞ ኢሹ ነው ብለው ነው ያነሱት ሄልዝ ኬርን ማይግሬሽን ፖሊሲም እንደዚሁ ወደ አርባ አምስት ፐርሰንት አካባቢ የሚሆነው ምላሽ ማህበረሰቡ የገለጸው በሚመጣው የትራምፕ አድሚኒስትሬሽን በማይግሬሽን በኩል ከፍተኛ የሆነ ስጋት እንዳላቸው አብዛኞቹ የኛ ማህበረሰቡ ክፍል አንስተዋል። ፎሬን ፖሊሲንም እንደዚሁ ከፍተኛ ቁጥር ባይሆንም የውጭ ግንኙነቱን ማለት ነው። ነገር ግን ኢኮኖሚውና የስራ ፈጠራን በሚመለከት ወይም ደግሞ ከስራ ኦፖርቹኒቲ ጋር በሚመለከት ከፍተኛውን ቁጥር የያዘው እሱ ነው። ወደ ስልሳ ሁለት ፐርሰንት የሚሆኑት ይህንን የእኛን ሰርቬ የመለሱ ሰዎች ለነሱ እነኚህ የኢኮኖሚና የስራ ፈጠራ ወይም ደግሞ የስራ ዕድል በከፍተኛ ሁኔታ ትኩረት እንደሚሰጡት ምርጫም ሲያካሂዱ ለዚህ የትኛው ነው የተሻለ እንዴት ብለው እንደሚመርጡ ነው የገለጹልን። በዚህ ዳሳ ጥናት ሁለት ሺ አምስት መቶ የሚሆኑ አፍሪካውያን ተሳትፈዋል። ከነዚህ መካከል 1500 የሚሆኑት ኑሯቸውን በዩናይትድ ስቴትስ ያደረጉ ሲሆን ቀሪዎቹ ደግሞ ከአፍሪካ ናቸው። ኢትዮጵያ፣ ናይጄሪያ፣ ኬንያና ደቡብ አፍሪካን ጨምሮ የተለያዩ የአፍሪካ ሀገራት ዜጎችን በጥናቱ መሳተፋቸውን በዳሳ ጥናቱ ተመላክቷል። የዩኤስ አፍሪካ ኢንስቲትዩት ፕሬዝዳንት ዶክተር ታዲዮስ እንደሚሉት በምርጫው ፕሬዚዳንት ትራምፕ በድጋሚ መመረጣቸው የስደተኝነት ፖሊሲውን ጨምሮ በኢኮኖሚና ጤና ዙሪያ የሚተገብሯቸው ፖሊሲዎች አፍሪካውያን ላይ ተጽዕኖ ይኖሯቸዋል። ጤናን በተመለከተ አፍሪካውያንን ተጠቃሚ ያደርጉ የነበሩ ድጋፎችም ሊቀንሱ እንደሚችሉ ይናገራሉ። ፕሬዚደንት ኤመርጀንሲ ፕላን ፎር ኤይድስ ሪሊፍ የሚባለው ወይም ደግሞ ፔፋር የሚባለው አፍሪካ ውስጥ በጣም ከፍተኛ የሆነ ላለፉት ብዙ ዓመታቶች ሀያ አምስት ሚሊዮን በላይ ወጣቶችን ጭምር ማለት ነው። አገልግሎት ሲሰጥ የነበረ ፕሮግራም ነው። በፕሬዚደንት ቡሽ ላውንች የተደረገ ወይም ደግሞ የተጀመረ ፕሮግራም ነው። ይሄ ፕሮግራም ብዙ ወጣቶችን ቀደም እንዳልኩ ከሪፕሮዳክቲቭ ጋር ለምሳሌ ያህል ተዋልዶን በሚመለከት ወይም ደግሞ የተለያየ የጤና እክል፣ የጤና አገልግሎት ማግኘት የሚፈልጉ ወጣቶችን በማገዝ በኩል ከፍተኛ የሆነ እንዲሁም አይ ቲንክ ከአሜሪካ ፖሊሲዎች ውስጥ በቀዳሚነት የሚቀመጥ ይመስለኛል። ይሄ በጣም ብዙ ሚሊዮኖችን ማገዝ፣ ከፍተኛ የሆነ የጤና አገልግሎት በመስጠት ከፍተኛ የሆነ ፈንድ በመልቀቅ ይሄ ተቀዳሚ ይመስለኛል። ፔፕፋር የሚባለው ማለት ነው። በፕሬዚደንት ቡሽ ጊዜ ላውንች የተደረገ ፕሮግራም ነው። እሱም ሌላ ችግር ይዞ ሊመጣ ይችላል ማለት ነው። ፈንዱን የመቀነስ እንዳልኩ የእነ ትራምፕ ፖሊሲ የዚህ ቀደም እንዳለው የአቦርሽንን የማይደግፉ ወይም ደግሞ ውርጃን የማይደግፉ ፖሊሲ ነው ይዘው የሚመጡት። ስለዚህ እነኚህ ክሊኒኮች አሁን ኢትዮጵያ ውስጥ በዚህ ፕሮግራም ሰፖርት የሚደረጉ ወይም የሚደገፉ፣ በዚህ ፈንድ የሚደገፉ የተለያዩ የማህበረሰብ አገልግሎት ሰጪዎች ወይም ደግሞ የተለያዩ የጤና አገልግሎት ሰጪዎች እንደ ክሊኒክ፣ ሆስፒታሎች ካሉ ይሄ ፈንዳቸው ይቋረጣል ማለት ነው። ያ ማለት ምንድነው? ወጣቶች በዚህ ፖሊሲ ምክንያት ከፍተኛ ተጎጂ ይሆናሉ ማለት ነው። ስለዚህ እነኝህን እነኝህንም ነገሮች ማየት ያስፈልጋል። እዚህ ሀገር ውስጥም ውጭም አፍሪካን በሚመለከት ወይም ኢትዮጵያን በሚመለከት ከሄልዝ ኬር ጋር በተገናኘ በጣም አስቸጋሪ የሆነ ነገር እንደሚመጣ እሱን መገንዘብ ያስፈልጋል። እዚህም ሀገር አቦርሽን አክሰስ እንደማይኖር ለወጣቶች ኢትዮጵያውያኖች ያንን ማድረግ ለሚፈልጉ አፍሪካ ውስጥም ደግሞ በተመሳሳይ መልኩ ቅድም እንዳልኩ የፔፋር የሚባለው ፕሮግራም ፈንድ ሁሉ ሊቀነስ እንደሚችል በተለይ ከዚህ ከቦሽንጋ ወይም ደግሞ ከውርጃ ጋር በተገናኘ ማለት ነው። ስለዚህ ኢምፓክቱ ሁለቱም ቦታ ላይ ነው፣ እዚህ ሀገር ውስጥም ውጭም ይሆናል ማለት ነው። የሰብአዊ መብት ተሟጋችና የሪፐብሊካን ፓርቲ ደጋፊ የሆነችው ሄርሜላ መስፍን ግን እነዚህን ስጋቶች አትጋራቸውም ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በጤና ዙሪያ የሚደረጉ የበጀት ቅንሳዎች ካሉም አፍሪካን ብቻ ሳይሆን አሜሪካውያንን ጨምሮ ሁሉንም የሚመለከቱ ናቸው ስትል ትከራከራለች። ከጤና አንጻር ለምሳሌ ለተነሳው አይዲያ በማንም ሀገር ጋር ብንመለከት መጀመሪያ ሪስፖንስብሊቲያቸው ወይም ግዴታ ያለባቸው የራሳቸውን ሕዝብ ለመንከባከብ የራሳቸውን ሕዝብ ሕክምና ለመስጠት ነው። ፕሬዚደንት ትራምፕ ወጥቶ በመንግስት ላይ ተደጋፊነታችሁን ለመቁረጥ ወይም ለመንቀፍ ብሎ ሲናገር ባይ ዘ ወይ ሜንሽን የሚያደርገው ኢሚግራንቶችን ብቻ ሳይሆን የራሱ የነጭ ተወላጆች ይሁን ጥቁር ተወላጆች ይሁን ሬዲ እዚህ ሀገር ላይክ ቅድመ አያቶቻቸው ድረስ የኖሩትን አሜሪካውያን ጨምሮ ነው ሄልዝ ኬር ላይ ገንዘቡን ከትባክ እናድርግ ብሎ የሚናገረው። ይህ ጉዳይ ለምሳሌ በኢኮኖሚ ጋር ስንመጣ ሁሉ ነገር የሳለም የሚነካካ ወደ ኢኮኖሚ መጀመሪያ ነው። ወደ ኢኮኖሚ ጋር ስንመለከት ብዙ ሰዎች ለምሳሌ በትራምፕ ማነው በኦባማ ጊዜ ላይ ቤት ስንገዛ ምን ስንል ገንዘብ ሁሉ የተመለሰልን ነበረ። ሰባት ሺ ብር፣ አስር ሺ ብር እንደዚህ የተሰቀን ነበረ። አሁን ግን እንደዚህ ያለም ብሎ የሚናገር ብዙ ሰው አለ። አሁን ትክክል ነው። በዛን ጊዜ ላይ ኢኮኖሚው የጸዳ መስሎን ተመልክተናል አብዛኞቻችን። እኔም የወቶማ ደጋፊ ደሞክራት ስታንድ የነበረኝ ሰው ነበርኩኝ። የዛን ጊዜ ላይ አዎ፣ ሰባት ሺ ብር፣ አስር ሺ ብር ለኪሳችን ተሰጥቶናል። ግን ኢኮኖሚውን ብትመለከቱት ከዛን ጊዜ ታይምላይን ጀምሮ አሁን ወዳለንበት ጋር ሰላሳ አምስት ትሪሊየን የግሮስ ፌደራል ዴት ነው ያለበት፣ ወይም ዕዳን ያለበት ሽባት አሜሪካ ላይ ዞሮ ዞሮ አዋንስ ተው ሰጡን ገንዘቡን ግን እኛው ኪስ ላይ ነው መልሶ። ይሄ ነገር እዳ ሆኖ የመጣው እዳ ደግሞ ሆኖ ሲመጣ አሜሪካ ማለት ዩናይትድ ስቴትስ ኦፍ አሜሪካ ማለት የሰው ድምር ነች። እኛ የምንከፍለው ታክስ ገንዘባችን ነው፣ የገቨርንመንት ገንዘብ ማለት እዳም ስትገባ እኛ እንደ ሀገር ነው የገባ ነው ማለት ነው፣ እዛ እዳ ውስጥ አሁን መንግስት እርዳታ አድርጎ የሚሰጡን ነገሮች ለጊዜው ጊዜው የገንዘባችንን ጉዳይ ያቀዘቀዘልን እየመሰለ ቢታየንም ዞሮ ተመልሶ ግን በኛው በታክስ ላይ እየተቀጠንበት ያለ ነው። ከሱ ውጭ ደግሞ ኢኮኖሚያችን እንደዚህ ሌቭል ኢንፍሌሽን እንግዲህ በረዥም ዓመት መልሰን አይተን ማናውቀውን ያክል ነው። ግሮሰሪ ከሀያ ፐርሰንት በላይ ኢንክሪዝ ማድረጉ የኑሮ ውድነት በጣም በሚያስፈራ መንገድ እንግዲህ ጨምሮ የተመለከት ነው። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። ስለነበረን ቆይታ እናመሰግናለን። ኤደን ገረሞስ አስተናግዳችሁ ቆይቻለሁ። ከዋና አዘጋጇ ጽዮን ግርማ እና ከንጉሱ ተምሬ ጋር እዚህ ላይ እንሰናበታለሁ። ሰላም ጤና ስጠለን።